ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ዝግጅታችን ሙሉ ነው። ሄኖክ ሰማግዜር ነኝ። መስታወት አድረጋውም እዚህ ጋቢና አብራኛለች። እንደምናመሻቸው የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ የኢትዮጵያ መንግስት በእስር ላይ የሚገኙ ፖለቲከኞችን ለመፍታትና በፍርድ ቤት የተያዙ ክሶችን ለማቋረጥ የተላለፈውን ውሳኔና መግለጫ አወድሰዋል። The chairperson of the African Union Commission is extremely encouraged by this act of what we think is የአፍሪካ ህብረት ኮሚሽን ሊቀመንበር ይህንን አርቆ አስተዋይነት የታየበት ነው ብለን የምናምነውን አብይ ውሳኔ አስመልክቶ ተበረታተዋል። ኤቫ ካሎንዶ የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ለቪኦኤ ሰጡት ማብራሪያን ይዘናል። ኢትዮጵያውያንም በዚህ ጉዳይ ላይ አነጋግረናል። ሲጀመር ለህዝብ የሚያስብ መሪ ለህዝብ የሚያስብ የተማረ ሀይል እንዳጣች ነገር ነው የሆነችው አገራችን። ምን ምንም ለውጥ የሌለው ነገር እኮ ነው የሚወራውም የሚደረገውም። ምን ለውጥ አለ? ምንም ለውጥ የለም። በሌላ ወገን አፍሪካውያን ስደተኞችን በመርዳት ከአንድ ወር በኋላ በስፔን ማድሪድ ለሚደረገው የሙንዶ ነግሮ ሽልማት የታጩ በጎ አድራጊም የዛሬ ምሽት እንግዳችን ናቸው። ልዩ ነገር ያደረግኩት አለ ብዬ እንትን አለም። ለምን ክርስቲያን እንደ ቄስ ግዴታዬ ነው ግዴታዬ ነው ያደረግኩት። አባ ሙሴ ዘርአይ ጣሊያን የሚገቡ ስደተኞችን በመርዳት ይታወቃሉ። በሆሊውድ የፊልም ጥበብ ስራ በየአመቱ በሚደረገው ሽልማት ደግሞ ጎልደን ግሎብስን በተመለከተ ዘገባ ይዘናል። እነዚያ ሬሲ ቴይለርን ሊያጠፉ የሞከሩ ሰዎች በሕግ ሳይጠየቁ ቀርተዋል። ሬሲ ቴይለር 98ኛ የልደት በዓሏን ለማክበር ጥቂት ሲቀራት ከአስር ቀናት በፊት ነው ያረፈችው። የፊልም ተዋናይዋ፣ አቀናባሪዋ፣ እውቋ የቴሌቪዥን ሰው ኦፕራ ዊንፍሬይ ለዕድሜ ልክ ስራዎች የሚሰጠውን ልዩ ሽልማት የዘንድሮ ተሸላሚ ሆና መድረኩ ላይ ያደረገችው ንግግር የብዙዎችን ቀልብ የሳበ ነበር እንግዲህ ጋቢና ቪኦኤ እነዚህን ዝግጅቶች ይዟል። አብራችሁን አምሹ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኢትዮጵያ መንግስት የውጭ ጉድፈቻን ያስቆመበትን መመሪያ በሕዝብ ተወካዮች ምክር ቤት አቅርቦ በአዋጅነት ማጽደቁን የመንግስቱ ልሳን የሆኑ የግሌ መገናኛ ብዙኃን ዘገቡ። በፓርላማ ተሻሽሎ የቀረበው የቤተሰብ ሕግ ከተካተቱበት ማሻሻያዎች አንዱ የውጭ ጉድፈቻን በተመለከተ የታከሉ ሁለት አንቀጾች ናቸው። የኢትዮጵያ መንግስት ያለበቂ ማስታወቂያ ድንገት የውጭ ጉድፈቻ አሰራር በጊዜያዊነት ካቆመ ወራት ተቆጥረዋል። በውጭ ሀገራት ከዚህ ቀደም በጉዲፈቻ አሳዳጊዎች እጅ አንዳንድ ኢትዮጵያውያን ሕፃናት ለግፍ ይዞታና አልፎም ለግድያ መብቃታቸውን እንደ ምክንያትነት የቀረበ ሀሳብ ቢሆንም በፓርላማ አባላት በሀገር ውስጥ የሕፃናትን ይዞታ ለማሻሻል የሚቀሩ ክፍተቶች አሳሳቢ እንደሆኑና ሁኔታዎች ሳይሻሻሉ የውጭ ጉዲፈቻን መከልከሉን አስመልክቶ አስተያየቶች ተደምጠዋል። በዚህ ሁኔታ በጉዲፈቻ ሂደት ላይ የነበሩ ቤተሰቦች የጀመሩት ሂደት በእንጥልጥል እንደቆየባቸው በመግለጽ የኢትዮጵያ መንግስት የተጀመሩ ሂደቶች እስኪጠናቀቁ ድረስ እንዲፈቅድ አስተያየት ሲሰጡ ቆይተዋል። ባለፈው አመት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ የሩሲያ ጣልቃ መግባትን አስመልክቶ ምርመራ በማካሄድ ላይ ያለው ልዩ የዩናይትድ ስቴትስ ካውንስል ፕሬዚዳንት ዶናልድ ትራምፕ ሊጠየቁ ስለሚቻልበት ሁኔታ ከፕሬዚዳንቱ ጠበቆች ጋር ተወያይቷል። ሁለቱ ወገኖች ተገናኝተው የተነጋገሩት ባለፈው ወር ሲሆን ሊደረግ ስለሚችለው ቃለመጠይቅ የቀረበ ዝርዝር ነገር እንደሌለ ከጉዳዩ ጋር ቅርበት ያላቸው ሰዎች ተናግረዋል። የዩናይትድ ስቴትስ ውስጥ ከሁለት ዓመት በኋላ የሚካሄደው ፕሬዚዳንታዊ ውድድር ከአሁኑ አነጋጋሪ ሆኗል። በስራዋ ጥረት ቢሊዮነር ለመሆን የበቃችው ታዋቂ የሚዲያ ሰው ኦፕራ ዊንፍሪ ፕሬዚዳንት ዶናልድ ትራምፕን ለመወዳደር ብትቀርብ የሚል ጥያቄ ለምክትል ዋይት ሀውስ ቃል አቀባይ ቀርቦ በዚህ ወቅት ኦፕራም ሆነች ሌላ ሰው ቢወዳደራቸው ተግዳሮቱን በበጎ እንቀበላለን የሚል መልስ ተሰጥቷል። በመጨረሻም የዩናይትድ ስቴትስ መንግስት ሁለት መቶ ስልሳ ሁለት ሺ አምስት መቶ ለሚሆኑ ኤል ሳልቫዶራውያን ተሰጥቶ የነበረው ጊዜያዊ የመኖሪያ ፈቃድን እንደሚያቆም ከፍተኛ የሀገሪቱ ባለ ባለስልጣኖች ውስጥ ትላንት አስታውቀዋል። እነዚህ ሰዎች ከሃያ ዓመታት በላይ በአሜሪካ የኖሩ ናቸው። እንግዲህ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለስ ክሮስ ቦንደሪስ ቱገር። ወደ ቀዳሚው ዘገባችን ስናልፍ የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ የኢትዮጵያ መንግሥት በእስር ላይ የሚገኙ ፖለቲከኞችን ለመፍታትና በፍርድ ቤት የተያዙ የክስ ሂደቶችን ለማቋረጥ የተላለፈውን ውሳኔና መግለጫ አወድሰዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይፋ ያደረጉትን መግለጫ በተመለከተ ከተለያዩ አካላት የተሰጡ መግለጫዎችን በምሽቱ ጋቢና ይዘናል። በቅድሚያ ማምሻውን ዘጋቢያችን እስክንድር ፍሬው የአፍሪካ ህብረት ወኪሎችን አነጋግሯል። ኤቫ ካሎንዶ የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ የሚከተለውን ማብራሪያ ሰጥተዋል ሰጥተዋልሪ ፋ ኢምፖርታንት ዲሽን የአፍሪካ ህብረት ኮሚሽን ሊቀመንበር ይህንን አርቆ አስተዋይነት የታየበት ነው ብለን የምናምነውን አብይ ውሳኔ አስመልክቶ ተበረታተዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የተወሰደው ውሳኔ በሀገሪቱ ብሔራዊ መግባባት እንዲፈጠር የሚረዳ ነው ብለን እናስባለን። በሀገሪቱ የፖለቲካ እንቅስቃሴን ያሰፋል የሚል ተስፋ አሳድረዋል። ቃል አቀባዩ አክለውም በኢትዮጵያ ብሔራዊ መግባባት ለመፍጠር የፖለቲካ መሪዎች የሚኖራቸው ሚና ከፍ ያለ እንደሆነ ገልጸው የምጣኔ ሀብት ተጠቃሚነትም ከዚህ ጋር ተያይዞ ሊተኮርበት የሚገባ ጉዳይ እንደሆነ ተናግረዋል። በእነዚህ ምክንያቶች ነው የአፍሪካ ህብረት ኮሚሽን በኢትዮጵያ መንግስት የተወሰደውን እርምጃ እንደ በጎ ጅምር እያበረታታ ያለው። የኢትዮጵያ ገዢ ፓርቲ ኢህአዴግ በሀገሪቱ የተከሰቱ ችግሮችን ይፈቱልኛል ያለውን ለ18 ቀናት የዘለቀ የስራ አስፈጻሚ ግምገማ ማድረጉ ይታወሳል። ከዚህ በኋላም የጽሁፍና የአራቱ ፓርቲ አመራሮች የተወከለ መግለጫ መስጠታቸው ይታወሳል። በመግለጫው ውስጥ የተነሳው አንኳር ጉዳይ በፓርቲው ውስጥም ሆነ በውጭ ያለው የዴሞክራሲ ሁኔታ ጠባብ መሆኑንና ይህንንም ለማስፋት በእስር ላይ የሚገኙ ፖለቲከኞችና ሌሎችም ሰዎች እንደሚፈቱ ማዕከላዊ እስር ቤትም ተዘግቶ ሙዚየም እንደሚሆን መገለጹ ይታወሳል። ጽዮን ግርማ ወደ ተለያዩ ሰዎች ስልክ ደውላ ይህንን ሁኔታ እንዴት ይመለከቱታል ስትል ጠይቃለች። የተለያዩ ነዋሪዎችን አስተያየት ጠይቄያለሁ። ሁሉም ስማቸውን ይለፈኝ ብለዋል። የመጀመሪያውን የስልክ ጥሪ ያደረግኩት ወደ አዲስ አበባ ነበር። ወጣት ነው እድሜ ሰላሳዎች ውስጥ ነው። አሁንም ህዝብን የማታለል እና ህዝብን የሚሸንገል ነው እንጂ ፈጽሞ የኢትዮጵያን ህዝብ መቱ እንዲከበርለት ወይም ደግሞ እነዚ የታሰሩት ሰዎችም ለመፍታት ሳይሆን በቃ ህዝብን የማታለል ነው እድሜን የማራዘም ጉዳይ እንጂ ፈጽሞ ምንም የህዝብ ጥያቄ የሚፈታም አይደለም። የሀገራችን ነገር በጣም ያሳዝናል። ኢትዮጵያ የሚኖርባት ሀገርም እየሆነች አይደለም። እያየን ያለ ነው በየ አቅጣጫው በጣም የሚያስፈሩ ነገሮች ናቸው እየሆኑ ያሉትና ሰው እርስ በራ የተጨካከነበት ዘመን ሁላ ነው። በቃ ከኑሮ ክብደት የተነሳ ገና መግለጫው ከተሰማ ሳምንት አልሆነውም። እና እንደ ማታለል ነው ወይም ማጭበርበር ነው ልትል የቻልክበት ምክንያት ምንድን ነው? እንዲህ ተስፋ የቆረጥክበት እንዴት ተስፋ አላደረግክም? በተሰጠው መግለጫ ምን አለ መሰለሽ፣ ነግረሻቸው እናስተካክላለን ይሉሻል እንጂ ሲተገብሩት አታይም። ህዝብን ሸንገል እና የማታለል ጉዳይ ነው። ፈጽሞ ፈጽሞ ፈጽሞ የሆነ አን ይቅርታ እና ይቅር ባይነት ሲኖር ኢትዮጵያዊነት ስሜት ሲኖራቸው እኮ ነው ሲጀመር ለህዝብ የሚያስብ መሪ ለህዝብ የሚያስብ የተማረ ሀይል እንዳጣች ነገር ነው የሆነችው ሀገራችን በጣም የሚያሳዝን ወጣቱ በየባህር በየሰው ሀገር እየተሰደደ እየሞተ ያለው ሀገሪቷ ሚያማኖር አቅቷ ሳይሆን በቃ የሆነ የሚያሳዝን ጨካኞች የሞሉባት ሀገር ስለሆነች ነው። ቀጥዬ የሞከርኩት ስልክ ደግሞ ወደ ባህር ዳር ወሰደኝ። የወጣት ድምፅ ይመስላል። ያንችን እስቲ ልጠይቅ። ምንድን ነው የሚሰማች ስለ ኢትዮጵያ? እንግዲህ ሁሉም የሚሰማውን ይሰማናል። እኛም ምንድን ነው ሁሉም የሚሰማው ማለት በቃ በሀገር ጉዳይ ሁሉም የሚሰማውን ያው ኢትዮጵያነት ኢትዮጵያ ይሰማኛል። ትከታተያለሽ የኢትዮጵያን ሁኔታ? በአንዳንድ ሁኔታ ነ በአንዳንድ ያሉት ነገሮች ላይ እንከታተላለን። ለምሳሌ እስረኛ ይፈታል ተብሎ ነበረ። ኢህአዴግ መግለጫ ሰጥቶ ነበር። ውይይት አድርገን ነበር፣ የሀገር ጉዳይ ሀገር ችግር እንፈታለን ብለው ነበረ። እሱን እንዴት ተቀበል ሹ እስረኛ መስፋት ነገር ነው። ግን ስለ ኢህአዴግ ምን ምንም ለውጥ የሌለው ነገር እኮ ነው፣ የሚወራውም የሚደረገውም ምን ለውጥ አለ? ምንም ለውጥ የለም። ለምን እንደዛ አልሽ? ማንም ከማንም አንደኛ ተማምኖ የሚነጋገርበት ነገር አይደለም ያለው በአሁኑ ሁኔታ ላይ። ለምን አይተማመንም? በቃ ሰላይ ሊሆን ይችላለሁ ሌላውም እንደዛው። ገባሽ? ሁሉም የራሱን ችግርና ብሶት ይዞ ነው የሚገኘው። ተማምኖ የሚያወራ ነገር የለም። ተበድለሽም ከሆነ በቃ ታፍነሽ ነው የምትሞቹ እንጂ ይነን ነገር ላይ ይፋ የሚወጣ ነገር የለም። እፈራለሁ ያልሽኝ ነው ማለት ለምንደ ምትፈሪው ማንን ነው የምትፈሪው? እንደ መንግስት ነው። ምን ሰራው? ስለዚህ አስቀምጣል። በቃ ተማምነሽ አታወሪም። በዚህ ጉዳይ ላይ ለምንድን ነው ለውጥ አይመጣም ብለሽ የምታስቢው? እሱን እኮ ነው፣ ተማምነን የምነጋገር አንችልም እኮ። የምልሽ እሱን ነው። ለዚህ ተቸግሬም ተበድዬም በሁሉ አካታፍኝ ነው መቶ ነው ምልሽ። ያለውን ነገር ገልጾ መነጋገር አንችልም፣ እንፈራለን። ተመልሼ ወደ አምቦ ሌላውን ጥሪ አደረግኩ። አንድ ወጣት አገኘው። እኔ ማላምን ላመንኩበት፣ ለምን አላመንክበትም? እድሜ ለማራዘም ነው እንጂ ታዲያ ለህዝቡ ታፍሮ የሚሰራ ነገር መስሎኝ ስላልታዘ፣ ሌላው ጥሪ ደግሞ ወደ ደቡብ ወስዶኛል። እኔ ያለሁት አሁን እንዲ ላይ መልስ ነ ያለውት እና መግለጫ ነው። ምንሰሚች አለው እኛ ምንጠብቀው ከዚህ መንግስት ብዙ ነገር አርግቶናል። ይህ መንግስት ብዙ ነገር በድሎናል። ከዚህ በፊትም ደግሞ እንዲህ ነገር ያለ ሲያደርጉም ነበር ጥልቅ ታድሶ የአስራ አምስት አመት ጥልቅ ታድሶ ምናምን ብሎ ከዚህ በፊትም እንደዚህ ሰውን፣ ህዝቡን ለማረጋገጥ ብሎ ያደረጉት ነገርም አለ። አሁንም ያ ነገር ይፈጠራል ብለን ነው እኛ ስጋታችን እንፈታለን፣ ምናምን ያሉት እነሱ በቃ ህዝቡን ለማረጋጋት ወይም ደግሞ የህዝቡ ቁጣ ስለበዛባቸው ወይም ደግሞ ያ ህዝቡ ዝም እንደማይል ማይል ስላወቁ ነው እንደዚህ ያሉት። አልፎ እኛ ተስፋ የምናደርገው ከኦፒዶች አመራ የኦፒዶዎች አመራር ትንሽ ተስፋ አለ በእነሱ በኩል ምክንያቱም እነሱም ህዝባቸው ሲገፋ ህዝባቸው ሲያልቅ ተናዱ የተነሱት ነገር አለ ይታያል። ከነሱ ያው እነሱ ነው ተስፋ የምናደርገው እንጂ ያደገ ምንም ተስፋ የምናደርገው ነገር የምንጠብቀው ነገርም የለም። ሌሎች በዛ ያሉ ቁጥር ያላቸው ወጣቶችን ከተለያየ አካባቢ ስለ አገራቸው ኢትዮጵያ ያላቸውን አስተያየት ጠይቄያቸዋለሁ። በነገው ምሽት ይዤላችሁ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ Shireng gabina do eight. Shireng gabina. Belasangkul, belasangkul, belasangkul. De gabina, de gabina, belasangkul. የጋቢና ዝግጅታችን ይቀጥላል። አባሙሴ ዘርአይ ሲባል ስማቸው የሊቢያን በረሃና ሜዲትራኒያን ባህርን አቋርጠው ወደ ጣሊያን ለሚገቡ ስደተኞች ትልቅ ዋጋ አለው። በተለይም ለኢትዮጵያውያንና ለኤርትራውያን ስደተኞች እንደ አውሮፓውያን ዘመን አቆጣጠር በ2006 በተቋቋመው የስደተኞች መርጃ አጀንሲያ ሀበሻ የተባለው የአባሙሴ ዘርአይ ድርጅት በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን በሜዲትራንያን ባህር ከመስመጥ የዳኑበት ነው። አባ ሙሴ በጎ ምግባራቸውን የሚያበረታቱ በተለያዩ ጊዜያት ከዓለም አቀፍ ድርጅቶች ሽልማቶችንም ተቀብለዋል። በቅርቡ ደግሞ በስፔን ማድሪድ ለሚደረገው የሙንዶ ኔግሮ ሽልማት ለመሸለም ታጭተዋል። ይህ ድርጅት የአፍሪካውያንን ችግሮች ለመፍታት ጥረት የሚያደርጉ ግለሰቦችን በየአመቱ በመሸለም ይታወቃል። አባ ሙሴ ዘራይን መስታወት አራገው አነጋግራቸዋለች። ለዚህ ሽልማት የተመረጥኩበት ምክንያት ለስደተኞች ለመርዳት በማድረገው ስራ ነው። በሌላ እንትን አይደለም። እንግዲህ አባ፣ እርስዎ በጣሊያን ሀገር ለበርካታ አመታት ኖረዋል። በክርስትና ሃይማኖትም ያገለግላሉ፣ እንዲሁም ደግሞ ስደተኞችን በተመለከተ ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። የስደተኛው ሁኔታ አሁን ያለበት ሁኔታ ምን ይመስላል? በጣሊያን ሀገር አሁን እንደ ድሮው ብዛት የሚገባ የለም፣ ቀንሶ ተከስተዋል በዚህ አመት። እሱ ደግሞ ከጣሊያንና በሊቢያ መንግስት ጊዜያው መንግስት ከክልሎች የተለያዩ እንትኖች ስምምነት በማድረግ የህዝቡ የመምጣት እንትን እንዲቀንስ ተደርጎ ብዙ ሰው አልመጣም። ይሄ አመት ወደ አንድ ሞቶ አስራ ዘጠኝ ሺህ ነው የመጡ ወደ ጣሊያን የገቡ ማለት ነው ከአምና የነበረ ስናየው ወደ ሞቶ ሰማኒያ መቶ ሰማንያ ሺ ነው ስደተኞች የገቡ ወደ ጣሊያን። ስለዚህ ወደ ሰባ ሺ የሚሆኑ ቀንሰዋል ማለት ነው። የገቡት ግን ብዙ ለውጥ የለም። ጣሊያን የእነሱ ሲስተም ማስተናገድ እንትናቸው ትንሽ ደካማ ስለሆነ መጥቶ ፕሮሰሱ ወረቀት እስከሚሰጣቸው የሚቆዩበት መቀበያ በጣም ጥሩ እንትን ሁኔታ አይደለም። ከተቀበሏቸው በኋላም እንደ ሌሎች ሰሜን ኤሮጳ ወይ ሌላ ስለዓለም እንደሚያደርጉት የሚኖርበት ቤት ሰጥቶ የቋንቋ ትምህርት ወይ የስራ እድል ለመክፈት ምናምን የሚደረጉ ጥረቶች ብዙ ይህን ያህል እንደዚህ አይደረግም። እየጀመሩ ነው ትንሽ ትንሽ አንዳንድ ቦታዎች ግን ገና ደካማ ነው ያለው። ስለዚህ ይሄ ለአዲሱ መጪ በጣም ከባድ ነው። ለአዲሱ ውስጥ ብቻ ሳይሆን ለዛ ስንት ዓመት የኖረም እንደምንም ከስራ ከወጣ ስራ ካቆመ ልክ እንደ አዲሱ ትናንት እንደመጣ ነው የሚሆነው ትንሽ ገንዘብ አስቀምጠው ካልቆየ የሶሻል ድጋፍ እርዳታ ምናምን የሚሉት ነገር በጣሊያን ብዙ የለም። በተለይ በሕጋዊ ስራ ሲሰራ ካልቆየ ምንም ሶሻል አሲስታንስ የለውም። ስለዚህ ይህን ይህን በጣም ከባድ ነው። የጣሊያን ኑሮ ለስደተኛች ይከብዳቸዋል። እንግዲህ በሊቢያ አልፎ በረሀን አቋርጦ ያንን ባህር አቋርጦ ጣሊያንም ከተገባ በኋላ በጣም በርካታ ችግሮች ነው ስደተኞች እየተጋፈጡ ያሉት የወደፊት እጣቸው እነዚህ ስደተኞች እንግዲህ በመቶ ሺዎች የሚቆጠሩ ስደተኞች ነው ያሉት። ከተለያዩ የአፍሪካ ሀገሮች በጣሊያን ወረቀት ካገኙ ረፍጅስ በዚህ በጅነቭ ኮንቬንሽን ከተቀበሏቸው የአምስት አመት ወረቀት ከያዙ ልክ እንደ ጣሊያን ዜጋ መብት አላቸው። ስለዚህ ለስራ እድል፣ ለትምህርት እድል፣ ለጤና የሚያስፈልጋቸው ነገሮች በሙሉ ክፍት ነው፣ መብት አላቸው። ግን ችግሩ ለመጀመር የሚሆን ቤት የሚኖሩበት በደንብ ቋንቋ አስተምሮ እንደገና ለስራ መግቢያ ሊሆናቸው የሚችል ትምህርት የሚሰጥ ይሄ ነው ጣሊያን የሌለው እሱኑ፣ ደግሞ ትንሽ ከባድ የሚያደርገው የጣሊያን ኑሮ የእኛ ህዝብ ደግሞ ሁሉ ከተማ ብቻ የሚሰባሰብ የሆነ በተለይ በሮማ፣ በሚላኖ፣ በዘድ እነዚህ ትላልቅ ከተማዎች፣ እዛ ደግሞ ብዙ ሰው ስላለ የስራ የማግኘት እድሉ በጣም ጠባብ ይሆናል። ወጣ ብሎ ከከተማ ከትላልቅ ከተማዎች ወጣ ብሎ ግን እንደምንም ስራ እንደምትፈልገውም ባይሆን ትናንሽ ነገሮች ይገኛል። የአምስት አመት መኖሪያ ወረቀት ከያዙ ሁለት አይነት እንትን ነው ያለው በጣሊያን። ይሄ ሰጆር ነው የሚባል በኢንተርናሽናል ሚኒስተር በውስጥ ሚኒስተር የሚሰጠው ወረቀት እና የማዘጋጃ ቤት መኖሪያ ፍቃድ የሚሰጠው። የማዘጋጃ ቤቱን መኖሪያ ፍቃድ ከያዙ ጀምሮ አምስት ዓመት ካለፈ በኋላ ዜግነት መጠየቅ ይችላሉ። ግን ዜግነት ለመስጠት ያ የአምስት ዓመት መኖር ብቻ በቂ አይደለም። በህጋዊ እየሰራ ግብር ለመንግስት እየከፈለ ህጋዊ ስራ እና ህጋዊ ገቢ እንዳለው በቂ ገቢ እንዳለው ማሳየት መቻል አለበት። ይህ ሁሉ ካሟላ ከአምስት ዓመት በኋላ ዜግነት መያዝ ይችላል። ሌሎች እነዚህ በሂዩማኒታሪያን በሰብአዊ እንትን ተብሎ የሚሰጣቸው የሶስት ዓመት መኖሪያ ወይ የአንድ አመት መኖሪያ በየ በየአመቱ እያሳደሱት የሚኖሩ እነሱ ትንሽ የነሱ ሁኔታው ትንሽ ይከብዳል። ለምን እንደ እንደዛ እንደ አምስት ዓመት ያላቸው የአምስት ዓመት መኖሪያ ያላቸው አይደሉም። መብታቸውም ሁሉ ስራው አለ እንደ በጣሊያን ሀገር ይሄ ሁሉ መቶ ሺህ ስደተኛ መጥቶ የሚሰራው ምንድን ነው? መጀመሪያ በመቶ ሺህ የሚቆጠሩ ይገባሉ እንጂ ባለፈው አመታት የገቡ አሁን ሞቶ ሰማኒያ ሺ ይገባሉ ሞቶ ሺ ወደ ሌላ ነው የሚሄደው፣ ሰማኒያ ሺ ሰባ ሺ ይቀራሉ። ከነሱም መብት አግኝቶ ለመኖር የሚፈቀድለት በጣም ትንሽ ቁጥር ነው። ስለዚህ ጣሊያን ራሷ የእሷ የቁጠባ የኢኮኖሚ ስታንዳርድ እንዳለው ለመያዝ ለመጠበቅ በየአመቱ መቶ ሀምሳ ሺህ ሰራተኛ ያስፈልጓታል። በየአመቱ መቶ ሀምሳ ሺህ ሰራተኛ መግባት አለባቸው ወደ ሀገር፣ በተለይ ለእርሻ ይሄ በቱሪዝም የሆቴሎች የሬስቶራንት ስራዎች ሌሎች በሰርቪስ በጽዳት በምን በምን፣ ሽማግሌ መጠበቅ፣ ህጻናት መጠበቅ፣ የቤት ስራ ለመስራት ብዙ ስራዎች አሉ። በተለያዩ ፋብሪካዎች፣ የህንጻ ስራዎች ምናምን በብዙ ሰራተኛ ያስፈልጋቸዋል። ችግሩ ከአፍሪካ የመጡ ብቻ አይደሉም ያሉ። ምስራቅ አውሮፓም የሚመጡ ብዙ ስደተኞች አሉ። ከላቲን አሜሪካም የሚመጡ አሉ። ከፊሊፒን የሚመጡ አሉ። ከኤሽያ ከተለያየ ቦታዎች የሚመጡ አሉ። ስለዚህ የስራ እድሉ ብዙ ሰው ነው የሚሻማውት። በርካታ ስደተኞች የእርስዎን ስልክ ሳይዙ ወደ ስደት አይገቡም ነው የሚባለው። የመጀመሪያ ሽልማቶ አይደለም። ስንት ሽልማቶች አግኝተዋል? ሽልማቶች በተለያዩ ሀገሮች ከፖርቱጋል፣ ከጀርመን፣ ከጣሊያን ይሄ አሁን የሚመጣ ያለውን ከስፔን ሽልማት ማለት ለምስጋና ማለት ነው እንጂ ሌላ እንትን አይደለም። በድጋሚ እንኳን ደስ አለት። እንግዲህ በጎ ተግባሮ ወደፊትም እንደሚቀጥል እና በርካታ ስደተኞችን ከችግር እንደሚያድኑ ወይም ለማዳን ምክንያት እንደሚሆኑ ተስፋ እናደርጋለን። ይሄ ሰው እየተቸገረ ወይ ደግሞ በባህር እየሞተ ዝም ብለህ ማየት ሕሊናዬም ሊፈቅድልኝ አይችልም። ስለዚህ አዲስ እንትን ልዩ ነገር ያደረኩት አለ ብዬ እንትን አልልም። ለምን ክርስቲያን፣ እንደ ቄስ ግዴታዬ ነው ግዴታዬ ነው ያደረኩት። እሺ አባ፣ በጣም ነው የማመሰግነው። መልካም ጊዜ፣ መልካም በዓል ይሆንልሽ። አሜን። መልካም የገና ጊዜ ይሁንልን ለሁላችን። እምባናሳቅ ተደባልቀው እናውቃለን፣ ቀምሰናቸው اهلا و سهلا I what what i what i what did what i I yeah come as now yeah, I am yeah, you know, no. we yes, I am rolling I ሄኖክ መሀሪን ነበር ስናደምጥ የነበረው። እንግዲህ ሙዚቃውን ልንቆርጥባችሁ ነው ከይቅርታ ጋር ወደ ሌላው ዘገባችን ለማለፍ መልካም። ሌላኛው ዘገባችን በዘንድሮ የጎልደን ግሎብስ ሽልማት በድራማ ዘርፍ ትሪ ቢልቦርድስ አውትሳይድ ኤቢንግ ሚዙሪ፣ በሙዚቃዊ ድራማ ና ኮሜዲ ፊልሞች ዘርፍ ሌዲ በርድ ከአመቱ ምርጥ ፊልሞች ውስጥ ሆነዋል። የአመቱ ምርጥ ሴት ተዋናይ በድራማ ዘርፍ ትሪ ቢልቦርድስ ኤቢንግ ሚዙሪ የተባለው ፊልም ዋና ገጸ ባህሪ ፍራንሲስ መክዶርመንድ ናት። ዳርክስት ሀወር የተባለው እና በሁለተኛው ዓለም ጦርነት ወቅት የምዕራብ አውሮፓን እጣ የሚወስን ግዙፍ ኃላፊነት ከእጅ የወደቀውን በጊዜው አዲስ የተመረጠውን የእንግሊዙን ጠቅላይ ሚኒስትር ዊንስተን ቸርችልን ገጸ ባህሪ የተጫወተው ጌሪ ኦልድማን ከወንድ ተዋናዮች የአመቱ አሸናፊዎች ሆነዋል። The Shape of Water የተሰኘው ፊልም ዲሬክተር ጉሌርሞ ዴልቶሮ በአመቱ ምርጥ ዲሬክተርነት፣ በቴሌቪዥን ስራዎች ጎራ ዘ ሃንድ ሜድስ ቴል የተሰኘው ተከታታይ የቴሌቪዥን ድራማ የአመቱ ምርጥነት ግርማን ተጎናጽፈዋል። የፊልም ተዋናያዋ፣ አቀናባሪዋ፣ ኡቋ የቴሌቪዥን ሰው ኦፕራ ዊንፍሬይ በበኩሏ ለእድሜ ልክ ስራዎች የሚሰጥ ልዩ ሽልማት የዘንድሮ ተሸላሚ ሆናለች። ሌሎችም አሉ አሁን ይህ ሁሉ የሆነው ከትላንት በስቲያ እሁድ በተካሄደው በአመታዊው የጎልደን ግሎብ የቴሌቪዥንና የፊልም የሽልማት ስነስርዓት ነው። ታዲያ የዘንድሮ ጎልደን ግሎብ ከሽልማቶቹም ባሻገር ለየት ያለ ገጽታ አላብሶት ነው ያመሸው። አንድ ማህበራዊ ጉዳይ አሁን ድረስ በማነጋገር ላይ ይገኛል። አሉላ ከበደ ይህንን እያነጋገረ ያለ ስነስርዓትን ተርሶ ተከታዩን አቀናብሯል። እናድምጠው በቀይ ምንጣፍ ላይ በተንጣለለ የጥቁር ባሕር ተመስሏል። በሆሊውድና በመላው አገሪቱ በተለያዩ የሥራ ቦታዎች በሴቶች ላይ የሚፈጸመውን ስር የሰደደ ወሲባዊ ወከባ ለመፋለም የሚንቀሳቀሰውን ታይምስ አፕ የተባለውን የሴቶች መብት ተሟጋች ቡድን በመደገፍ ጥቁር የለበሱ በሥነ ሥርዓቱ የተገኙ ሴቶች ናቸው በመድረኩ ያን አይነት ምስል ወይም ገጽታ የከሰቱት። በቴሌቪዥንና በሲኒማው መስክ ባለፈው ዓመት የተሰሩ ምርጥ ምርጥ ስራዎችን የሚዘክረው የሆሊውዱ የውጭ ፕሬስ ማህበር የሚያሰናዳውና እንደ ወትሮ ሁሉም ለየት ባለ ጉጉት የተስተናገደው የእሁድ ምሽቱ የጎልደን ግሎብ ስነ ሥርዓት ሆሊውድ በእነኚህ በሴቶች ላይ በሚፈጸሙትና ለአመታትን በዘለቁት የወሲባዊ ወከባ ጥቃቶች ቅሌት ከተመታች ወዲህ የመጀመሪያው መሆኑ ነው። ባለፈው የጥቅምት ወር የኒውዮርክ ታይምስ ጋዜጣ ለንባብ ያበቃውን አስገድዶ የመድፈር ጥቃትን ጨምሮ በያኔው ገናናና ከፍተኛ ተሰሚነት በነበረው የፊልም አቀናባሪ ሃርቬይ ዋይንስቲን ተፈጽመዋል የተባሉ ለአስር ዓመታት የዘለቁ ወሲባዊ ወከባዎች ውንጀላ ያካተተ ዝርዝር ዘገባ ተከትሎ ሌሎች በርካታ ገናናዎችንና አይደፈሬዎችን ያንበረከኩ ያልተጠበቁ ድምፆች ክሶችና ስሞታዎች በየቀኑ ይጎደጎዱ ጀመረ። በትናንቱ ምሽት ጎልደን ግሎብ ታዲያ የሥነ ሥርዓቱ አስተናጋጅ ታዋቂ የምሽት የቴሌቪዥን ፕሮግራም አቅራቢና ኮሜዲያን ሴት ማየር ይህንኑ የወሲባዊ ቅሌት ስሜት ባዘሉ የሰሉ ስላቆቹ የምሽቱም መድረክ መጋረጃ እንዲህ ሲል ከፈተ። በዚህ ክፍል ውስጥ የሌለውን ግዙፍ ጉዳይ የማስተዋወቂያው ሰዓት አሁን ነው። ሃርቪ ዋይንስቲን በዛሬው ምሽት ከዚህ የለም። እንደ ሰማሁት ጭምጭምታ ከሆነ እብድና አብረውት መስራት የሚቻል ሰው አይደለም። ሐሳብ አይግባችሁ፣ ከአንድ ሀያ ዓመታት በኋላ ተመልሶ ይመጣል። በሕልፈታቸው መታሰቢያ በታዳሚው ጩኸት ከመድረኩ እንዲወርዱ በመጠየቅ የመጀመሪያው ሰው ይሆናሉ። እንዲያ ነው የሚመስለው ነገር። እንደ አውሮፓውያን የዘመን አቆጣጠር ከ1914 እስከ 1958 በነበረው ጊዜ ውስጥ ከሰባ በላይ ፊልሞችን በሠራውና የአሜሪካ የፊልም አባት በሚል ቁልምጫ በሚታወቀው እውቁ የፊልም ዲሬክተርና አቀናባሪ ሴሲል ቢ ዴሚል ስም የተሰየመውን ለዕድሜ ልክ ሥራዎች የሚሰጥ ሽልማት የዘንድሮዋ ተሸላሚ የፊልም ተዋናይ አቀናባሪና የቴሌቪዥን ሰው ኦፕራ ዊንፍሬ ሽልማቱን በተቀበለችበት ወቅት ያሰማችው ንግግር አዳራሹን ከዳር እስከ ዳር እያቀጣጠለ ነበር። ኦፕራ በዚያ የብዙዎችን ቀልብ በልዩ ስሜት በናጠ ንግግሯ ከሰባ ዓመታት በፊት በነጭ አሜሪካውያን ወረበሎች በቡድን የተደፈረች አንዲት ጥቁር አሜሪካዊት አስታወሰች። እነዚያ ሬሲ ቴይለርን ሊያጠፉ የሞከሩ ሰዎች በሕግ ሳይጠየቁ ቀርተዋል። ሬሲ ቴይለር ዘጠና ስምንተኛ የልደት በዓሏን ለማክበር ጥቂት ሲቀራት ከአስር ቀናት በፊት ነው ያረፈችው በጉልበተኞች አይደፈሬ ነገር ግን ርኅራሄ በሌላቸው ወንዶች በተደፈረ ባህል ውስጥ አያሌ ዓመታት ኖራ አለፈች። በነኛ አይነኬና አይጠየቄ ጉልቤ ወንዶች የደረሰባቸውን ጥቃት ለመናገር የደፈሩ ቁጥራቸው የበዛ ሴቶችም ሰሚ ሳይኖራቸው ለረጅም ዘመናት ዘለቁ። ዛሬ ግን ያ ሰዓት ያበቃ ይመስላል። የእነዚያ ጉልበተኞች ጊዜ አለፈ። አዎን አለፈ። በርካታ እንስት ተዋናዮች ከሴቶች መብት ተሟጋችና የዘር ልዩነትን በመቃወም የፍትህ ጥሪ ለማሰማት ከተሰለፉ ወገኖች ጋር በመሆን ነው በመድረኩ የታዩት። አነጋጋሪውና ቀልብ ሳቢው የኦፕራ ንግግር ታዲያ ቀጣዩ የአሜሪካ ፕሬዝዳንት የመሆን ዕቅዷ መጀመሪያ አድርገውም ወስደውታል። ይህን አስመልክቶ በኦፕራ በኩል የተባለ ነገር በሌለበት፣ በእርግጥም የሚሆነው ታዲያ ወደፊት ይሆናል በውል የሚታወቀው።

እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። አዎ እናንተን ስንሰናበት ደግሞ ልባችን ትር ትር እያለች ነው። ፌስቡክ አት ቪኦኤ አማሪክ ላይ ታገኙናላችሁ። ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው የመስታወት አራጋውና ኖክ ሰማ ጊዜነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረ ነው። ከፓትሪክ ዴ ኢንጂነራችን ጋር በመሆን እንሰናበታለን። መልካም ምሽት።